አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ሕገ ወጥ ሰው አሸጋጋሪዎች 280 ፍልሰተኞችን በየመን ባህር ውስጥ ገፍትረው መጣላቸው ታወቀ፣ የምዕራብ አፍሪካ ሀገሮች በአንድ ገንዘብ ለመገበያየት ማቀዳቸው ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ፒቢኤስ የተባለው በአሜሪካ የሚገኝ የቴሌቪዥን ጣቢያ በዘገበው መሠረት ፍልሰተኞችን ሕገወጥ በሆነ መንገድ የሚያሸጋግሩ ሰዎች ካለፉት ሁለት ቀናት ወዲህ ሁለት መቶ ሰማኒያ ፍልሰተኞችን ወደ የመን ባህር ገፍትሮ በማስገባታቸው ከሀምሳ በላይ የሚሆኑት ሰምጠው ቀርተዋል። ሰላሳ ሰዎች ደግሞ የደረሱበት አልታወቀም ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ትላንት ገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱያሪክ በሁለት የተለያዩ ጊዜያት ከተሳፈሩባቸው ጀልባዎች ወደ ባህር ተገፍትሮ የገቡት ፍልሰተኞች ዓላማ በጦርነት በደቀቀችው የመን በኩል ወደ ፋርስ ባሕረ ሰላጤ አገሮች ለመጓዝ ነበር ብለዋል። ዓለም አቀፍ የፍልሰት ድርጅት ወይንም አይኦኤም ባለፈው ረቡዕ ወደ አምሳ የሚጠጉ ኢትዮጵያውያንና ሶማሌ ፍልሰተኞች ተገፍትሮው በየመን ባሕር እንዲሰምጡ መደረጉን ዘግበዋል። ባለፈው ሐሙስ ከመቶ 20 በላይ የሚሆኑ ኢትዮጵያውያንና የሶማሌ ፍልሰተኞች በአረቢያን ባህር የየመን ግዛት ወደ ሆነው ሻቧ የባህር ጠረፍ ሲጠጉ የተሳፈሩበትን ጀልባ የሚቆጣጠረው ሕገወጥ አሸጋጋሪ ባህር ውስጥ እንደገፈተራቸው ድርጅቱ ጠቁሟል። አስከፊው አደጋ ከደረሰ በኋላ የተባበሩት መንግስታት የፍልሰት አገልግሎት የሆነው ዓለም አቀፍ የፍልሰት ድርጅት ሻቧ በተባለው ባህር ጠረፍ ላይ የዘወትር ጥበቃ ሲያደርግ 29 ፍልሰተኞች የተቀበሩበት ቦታ እንዳገኘ ሪልፍ ዌብ የተባለው የተባበሩት መንግስታት ድርጅት የሰብአዊ ጉዳይ የዜና አገልግሎት ገልጿል። ከሞት የተረፉት ፍልሰተኞች የሞቱትን ሰዎች በፍጥነት መቅበራቸውን የፍልሰቱ ድርጅት መግለጹን ዘገባው ጠቅሷል። የሞቱት ሰዎች አስከሬኖች ተገቢ አያያዝ እንዲያገኙ ሲል የፍልሰቱ ድርጅት ከዓለም አቀፍ ቀይ መስቀል ማኅበር ጋር በቅርብ እየሰራ መሆኑን እንደገለጸ ሪልፍ ዌብ ጠቁመዋል። የፍልሰቱ ድርጅት የሕክምና ሠራተኞች በሕይወት ለተረፉ 27 ወንዶችና ሴቶች ፍልሰተኞች የሕክምና እርዳታ ማድረጋቸውን፣ ውሃ፣ ምግብና ሌላ የአስቸኳይ ጊዜ ረዲኤትም ማቅረባቸውን፣ ሌሎች ከሞት የተረፉ ስደተኞች እርዳታ ከማግኘታቸው በፊት ከአካባቢው እንደራቁ ሪሊፍ ዌብ ላይ የወጣው ዘገባ አውስቷል። ካለፈው ጥር ወር አንስቶ ሀምሳ አምስት ሺህ የሚሆኑ ፍልሰተኞች የመን ለመግባት ከምስራቅ አፍሪካ እንደተነሱ መዳረሻቸውም የተሻለ ኑሮ እናገኛለን በሚል እምነት የፋርስ ባረሰላጤ አገሮች መሆናቸውን ከእነሱም ሰላሳ ሺህ ከ18 ዓመት ዕድሜ በታች እንደሆኑ አንድ ሦስተኛዎቹ ደግሞ ሴቶች መሆናቸውን ዓለም አቀፉ የፍልሰት ድርጅት ጠቁመዋል ይላል ሪሊፍ ዌብ። የመን ያሉት የዓለም አቀፍ የፍልሰት ድርጅት ተወካይ ሎረን ዲቦክ አንዳንዶቹ ወደ የመን የሚጓዙት ፍልሰተኞች የመን ላይ ጦርነት እንዳለ እንኳን አያውቁም። አንዳንዶቹም ልናስረዳቸው ስንሞክር እንኳ አያምኑም ሲሉ ለአሶሺየትድ ፕሬስ የዜና አገልግሎት መናገራቸውን የሲቢኤስ ቴሌቪዥን ድረ ገጽ አስገንዝበዋል። በብሪታንያው ባት ዩኒቨርሲቲ ተባባሪ ፕሮፌሰር ታሂሩ አዚቬሌ ስለ ምዕራብ አፍሪቃ በአንድ ገንዘብ የመገባየት ጉዳይ ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በምዕራብ አፍሪቃ አንድ የመገባያ ገንዘብ እንዲኖር ሀሳብ ከቀረበ ወደ ሁለት አስርተ ዓመታት የሚጠጋ ጊዜ ያለፈ ሲሆን እንደ አውሮፓ አቆጣጠር በ2020 ዓ ም ከሶስት ዓመታት በኋላ ማለት ነው በተግባር ላይ እንዲውል ተወስኗል። ይሁንና የአውሮፓ ህብረትን የመሳሰሉት አንድነታቸውን ለመጠበቅ በሚንገዳገዱበት በአሁኑ ወቅት እቅዱ ተግባራዊ የመሆኑ ጉዳይ አጠራጣሪ ሆኗል ይላል ጽሁፉ። በምዕራብ አፍሪቃ አንድ የገንዘብ ቀጠና እንዲኖር የተወሰነው እንደ አውሮፓ አቆጣጠር በ1999 ዓ ም ሎሜ ቶጎ በተካሄደው የኢኮዋስ ማለት የምዕራብ አፍሪቃ ሀገሮች የኢኮኖሚ ኮሚሽን ጉባኤ ላይ ሲሆን የ15 አባል ሀገሮች መሪዎች በተስማሙበት መሰረት ነው። በዛን ወቅት ፈረንሳይኛ ተናጋሪ የሆኑት የምዕራብ አፍሪካ አገሮች በመካከላቸው የኢኮኖሚ ውህደትን ለማቀላጠፍ እንዲያመች ሲሉ ፍራንክን በጋራ ገንዘብነት ሲገለገሉ ቆይተዋል። በመላው ምዕራብ አፍሪካ በአንድ ገንዘብ የመጋየቱን ጉዳይ ለማሳለጥ ሲሉ ስድስት እንግሊዝኛ ተናጋሪ የምዕራብ አፍሪካ አገሮች እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ ም ከአስራ ሰባት ዓመታት በፊት ማለት ነው በአክራ ጋና ተገናኝተው ሁለተኛ የገንዘብ ቀጠና ለመፍጠር ተስማሙ። ዓላማውም ከአራት ዓመታት በኋላ መላ የምዕራብ አፍሪካ አገሮች በመገበያ ገንዘብ እንዲዋሃዱ ለማድረግ ነበር ሲል ሲኤንኤን ድረገጽ ላይ ወጣው ጽሑፍ አብራርቷል። እንግሊዝኛ ተናጋሪ በሆኑት የምዕራብ አፍሪካ አገሮች አንድ የመገበያ ገንዘብ የመፍጠሩ ዕቅድ አራት ጊዜ ከተላለፈ በኋላ እስከነ ጭራሹ ተግባራዊነቱ በመደብዘዙ በምዕራብ አፍሪካ የገንዘብ ውህደት የመፍጠሩ ጉዳይ አጠራጣሪ ደረጃ ላይ መድረሱን ጽሑፉ ገልጿል። አንድ ገንዘብ የመፍጠሩ ጉዳዩ ወሳኝ ቢሆንም የመለኪያው ደረጃ ከፍ እንዲል ተደረገ። በመጀመሪያ ደረጃ ሁሉም የምዕራብ አፍሪካ አገሮች የገንዘብ ግሽበት ደረጃ አምስት ከመቶ ወይም ከዛ ያነሰ መሆን ይኖርበታል። ይህን ለማድረግ ደግሞ በጣም ከባድ ነው። ለምሳሌ ጋና ውስጥ እንደ አውሮፓን አቆጣጠር ከ2008 ዓ ም እስከ 2016 አስራ ስድስት በነበረው ጊዜ አማካኝ የገንዘብ ግሽበት አሃዝ 16.92 ከመቶ ነበር። በክልሉ ትልቋ የኢኮኖሚ መሰረት የሆነችው ናይጄሪያን እንኳ እንደ ኤውሮፓን አቆጣጠር ከ2003 እስከ 2016 ዓ ም በነበረው ጊዜ ውስጥ አማካኝ የገንዘብ ግሽበት መጠኗ 11.92 ነበር። ሁለተኛ ደግሞ በምዕራብ አፍሪካ አንድ የመገበያ ገንዘብ እንዲኖር መላ አባል አገሮች አጠቃላይ አመታዊ ገቢ እጥረታቸው አራት ከመቶ ወይም ከዛ ያነሰ መሆን ይኖርበታል። እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው። እዚህ ደረጃ ላይ መድረስ ተአምር ይሆናል ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ። በዛም ላይ አንድ ገንዘብ ለመፍጠር የምዕራብ አፍሪካ ማዕከላዊ ባንክን የመሳሰሉ አባል አገሮችን የገንዘብ ፖሊሲ የሚቆጣጠሩ ክልላዊ ተቋማት እንዲኖሩ ያስፈልጋል። ፖለቲከኞች ወደ ፖለቲካ የሚገቡበት ዋና ዓላማ በሆነው ገንዘብ ላይ ቁጥጥር ሲያጡ ምን እንደሚያደርጉ ማየት ነው። የምዕራብ አፍሪካ አንድ ገንዘብ በመፍጠር ጥረት ናይጄሪያ አብይ ሚና እንድትጫወት ይጠበቃል። ይሁንና ሙስና ከተስፋፋባቸው የአፍሪቃ ሀገሮች አንዷ ናት። አንድ መገበያ ገንዘብና ክልላዊ ማዕከላዊ ባንክ የመኖራቸው ጉዳይ በነፍስ ወከፍ ሀገሮች ሙስና እንዲቀንስ ያደርጋል። ጥያቄው ግን ፖለቲከኞቹ ይህ እንዲሆን ይፈቅዳሉ ወይ ነው ሲል ሲኤንኤን ድረገጽ ላይ የወጣው የተባባሪ ፕሮፌሰር ታሂሩ አዘቤል ጥያቄ ያቀርባል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።